መንግሥት ኦነግ ሸኔ የሚለው ራሱን የኦሮሞ ነጻነት ሰራዊት የሚለው ሸማቂ ቡድን የደቡብ ዞን የቀድሞ አዛዥ ጎልቸ ደንጌ በሰላማዊ መንገድ ለመታገል መወሰናቸው ተገለጸ። ጎልቸ ደንጌ ሸማቂ ቡድኑ በቅርቡ ከሕወሓት ጋር ያደረገውን ስምምነት በመቃወም ወደ ሰላማዊ ትግል መመለሳቸውን ገልጸዋል። የኦሮሚያ ክልላዊ መንግሥት ቃል አቀባይ ዛሬ እንዳስታወቁት መንግስት ውሳኔያቸውን በመልካም ጎኑ ይቀበላል ብለዋል። በዚህ ዙሪያ ከሸማቂው ቡድን አመራሮች ምላሽ ለማግኘት የተደረገው ሙከራ ለጊዜው አልተሳካም። ናኮር መልካ ተጨማሪ ይዟል። መንግስት ኦነግ ሸኔ የሚላቸው ራሱን የኦሮሞ ነጻነት ሰራዊት የሚለው ሸማቂዎች ቡድን የደቡብ ዞን የቀድሞ አዛዥ ጎልቸ ደንጌ በሰላማዊ መንገድ ለመታገል መወሰናቸውን ገለጹ። ዛሬ ጠዋት ከኬንያ ወደ ኢትዮጵያ በመመለስ በቦሌ ዓለም አቀፍ አውሮፕላን ማረፊያ በመንግስት ስራ ኃላፊዎች አቀባበል ሲደረግላቸው ለመንግስት መገናኛ ብዙሃን እንደገለጹት ሸማቂ ቡድኑ በቅርቡ ከህውሃት ጋር ያደረገውን ስምምነት አልተቀበሉም። ጁንታ ከጁንታዎቹ ጋር በጋራ የሚያታግለን ነገር የለም፣ በፍጹም አይቻልም። ይህ ከኦሮሞ ህዝብ ፍላጎትና ጥቅም ራስን መሰረዝ ይሆናል። የኦሮሞ ህዝብን ፍቅር በራስ ላይ መራራ ማድረግ ወደ ጥፋት ከወሰደን እንጂ ወደ ምርቃትና ሕይወት አይወስደንም። የራስንም የዚህ አገርንም የልማት ጊዜ ማቃጠል አስፈላጊ አይደለም ብለዋል። ለጎልቻ ጤንጌ አቀባበል ያደረጉት የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ጎልቻ ስላደረጉት ውሳኔ መንግስት በመልካም ጎኖ ይመለከታል ብለዋል። ጎልቻ ጤንጌ ከህወሀት ጋር አንድ ሆነን መቀጠልም ሆነ ሸኔ ሆነን መቀጠል አንሻም በማለት የኦሮሞን ህዝብ ጥያቄም የትጥቅ ትግሉ መመለስ አይችልም ብለው በማመን ነው ወደ ሰላም ትግሉ መምጣታቸውን ለአገር ሽማግሌዎች፣ አባ ገዳዎች እና በተለያዩ ደረጃ ላሉ የመንግስት ስራ ኃላፊዎች በመግለጽ ወደ አገር ለመመለስ የወሰኑት። መንግስት በሰላማዊ መንገድ ለመነጋገር በሩ ክፍት ነው ያሉት አቶ ጌታቸው ባልቻ ጎልቻ ደንጌ ለወደፊቱ ስላላቸው ተሳትፎ የራሳቸው ውሳኔ መሆኑንም ጠቅሰዋል። ከዚህ ጋር በተያያዘ ከሸማቂ ቡኑ አመራሮች ምላሽ ልናገኝ ያደረግነው ሙከራ ለጊዜው አልተሳካም። ከተሳካ ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ናኮር መልካ ከአምቦ